ቱርክ ሰባት የመብት ተሟጋቾችንና ሁለት የውጭ ዜጎች የሆኑ አሰልጣኞችን ክስ ሳይመሰረትባቸው አስቀድማ ወደ ወህኒ ወረወረችው ባለፈው ሰኔ 28 ቀን 2009 ዓመተ ምህረት ነው። ዘገባዎችን እንደሚያስረዱት ሰዎቹ የተያዙት የዲጂታል ደህንነትና የመረጃ አስተዳደር አውደ ጥናት ሲያካሂዱ ከነበረባት ከኢስታንቡል በስተደቡብ ከምትገኝ ደሴት ነው። ትናንት የቱርክ ፍርድ ቤት ከዘጠኙ ታሳሪዎች ሶስቱን በሕጋዊ ግዴታ አስገብቶ እንዲለቀቁ ሲወስን፣ ቀሪዎቹ ስድስቱን ሽብርተኝነትን ደግፋቸዋል ሲል በእስር እንዲቆዩ ወስኗል። የቱርክ አቃቢያነ ሕግ በቱርክ የአምነስቲ ኢንተርናሽናል ዳይሬክተር ኤዲል ኤሰርን ጨምሮ እንዲታሰሩ የተወሰነባቸውን በአንድ ሽብርተኛ ድርጅት ስም ወንጀል ፈጽመዋል ሲሉ ይከሳሉ። በነሱ ላይ ትናንት በቱርክ ፍርድ ቤት የተላለፈው ውሳኔ በፕሬዚዳንት ራሲብ ጠይብ ኤርዶሃን በምትመራው ሀገር ሀሳብን በነጻ የመግለጽ መብት እየኮሰመነ መሄዱን ያመለክታል በሚል ትችት አስከትሏል። መጀመሪያ ላይ ከታሰሩት አስር ሰዎች ስምንቱ የቱርክ ዜጎችና የመብት ተሟጋቾች ሲሆኑ፣ ሁለቱ ደግሞ አንዱ የጀርመን አንደኛው የስዊድን ዜጎችና የአውደ ጥናቱ አስተባባሪዎች ናቸው። ዶችቨላ ያነጋገራቸው የፔተር ሽቶይትነር የኑሮ አጋር ማግደሊና ፍሮንደንሹስ ከታሰሩ ጀምሮ በጠበቆች አማካኝነት ብቻ መረጃ መለዋወጥ እንደቻሉ ይናገራሉ። ያካሄዱት የነበረው ስልጠና ለሰብአዊ መብት ተሟጋቾች መረጃን እንዴት ማከማቸት እንደሚችሉ የሚያስረዳ የመረጃ አስተዳደርን እንደሚመለከት አክለው በመግለጽም ስልጠናው ኮምፒውተር የሚጠቀም ሁሉ ዲጂታል በሚባለው በዘመናችን ሊያውቀው የሚገባ እንደሆነም ዘርዝረዋል። ሽብርተኛ ቡድንን መርዳት በሚል የቀረበባቸውን ክስም ትርጉም የሌለው በማለት አጣጥለዋል። ፍጹም ትርጉም የላቸውም። ፒተር የአሊ ጋርቢ ተባባሪ አሰልጣኝ ነው። እሱም ሆነ አብረው የሚሰለጥኑትም ሆነ ስምንቱ የመብት ተሟጋቾች ቱርካውያን ለስራቸው የሚቆሙና ከስራቸውና ከስብናቸው ጋር የሚቃረን ነው። ይሄ ለሰብአዊ መብት ነው የቆሙት። የጀርመን የውጭ ጉዳይ ሚኒስቴር በበኩሉ ባወጣው የጽሁፍ መግለጫ የዜጋው የፔተር ሽቶይትነር እና የሌሎቹ አምስት የመብት ተሟጋቾች መታሰር ተቀባይነት የለውም ሲል አውግዟል። እንደ ሽቶ የትነር ያለ የመብትና የዴሞክራሲ ተከራካሪን ሽብርተኛን ይደግፋል ማለትም የተሳሳተ ነው ሲል በመግለጫው ዘርዝሯል። መራሒተ መንግስት አንጌላ ሜርክልም በማንኛውም ደረጃ ከጎኑ በመቆም ትብብራችንን እናሳያለን እንሟገታለንም ብለዋል። እናም ይህ እስር ምክንያት የለሽ እንደሆነ በሚገባ ተረድተናል። እንደ ጀርመን መንግስት እኛ እናወግዘዋለን። ከእሱና ከሌሎች ታሳሪዎች ጎን እንደሆንንም እንገልጻለን። እሱን ለማስለቀቅም እንደ ጀርመን መንግስት ማድረግ የሚገባንን ሁሉ እናደርጋለን። ይህ በእኛ እይታ ንጹሐን ሰዎች በህግ ስርአቱ ሽክርክሪት እንደሚታሰሩ የሚያሳይ ሌላ አሳዛኝ ምሳሌ ነው። በዜጋው መታሰር ስጋት እንደገባው ያመለከተው የስዊድን የውጭ ጉዳይ ሚኒስቴርም ጉዳዩን እንደሚመረምር አስታውቋል። የውጭ ጉዳይ ሚኒስቴሩ ቃል አቀባይ የፍርድ ቤቱ ውሳኔ ለሰብአዊ መብቶች መሟገት ቱርክ ውስጥ ወንጀል መሆኑን እንደሚያመለክትም ተናግረዋል። ዩናይትድ ስቴትስም የቱርክ ፍርድ ቤት በመብት ተሟጋቾቹ ላይ የወሰደውን እርምጃ አውግዛለች። የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ኖየርት አነስተኛ መረጃ ወይም ግልጽነት የሌላቸው እንዲ ያሉ ክሶች የቱርክን የሕግ የበላይነትና የግለሰቦችን መብት የማክበር ግዴታዋን ዝቅ የሚያደርጉ ናቸው ማለታቸው ተጠቅሷል። ኖየርት አክለውም ታሳሪዎቹን ቱርክ በአስቸኳይ እንድትለቅ ጠይቀው የሀገሪቱ ባለስልጣናት ክሱን እንዲያነሱም ተማጽነዋል። ዓለም አቀፉ የመብት ተሟጋች አምነስቲ ኢንተርናሽናልም እስራቱን አስቂም በሆነ መልኩ ስልጣንን አላግባብ መጠቀም ሲል ኮንኗል።